በዴሞክራቲክ ኮንጎ ሪፐብሊክ ውስጥ የፖለቲካ ቀውሱ አሁንም ገና አልረገበም። ኮንጎን ከአንጎላ ጋር በሚያዋስነው ድንበር አካባቢ በሚገኘው የካዛይ ግዛት ውጊያ እየተካሄደ ነው። በምስራቃዊ ኮንጎ ባለው የሰሜን ኪቩ ግዛት የሚንቀሳቀሱ አማጽያን ቡድኖችም በመንግስቱ ጦርና በሲቪሉ ሕዝብ አንጻር ጥቃት መሰንዘራቸውን አላቋረጡም። በሀገሪቱ ፕሬዚደንት ዦዜፍ ካቢላ መንግስት አንጻር በመዲናይቱ ኪንሻሳ በተደጋጋሚ በተካሄዱ ተቃውሞዎች ቢያንስ የ አምሳ ሰዎች ህይወት ጠፍቷል። እነዚህ የእርስ በርስ ግጭቶች ለብዙ ህዝብ መፈናቀልና መሰደድ ምክንያት ሆነዋል። በገዛ ሀገራቸው የሚፈናቀሉ ሰዎች ጉዳይ ተመልካች ማዕከል በተባበሩት መንግስታት ድርጅት መዘርዝሮች ላይ በመመርኮዝ ባወጣው ዘገባ መሰረት በጎርጎሪዮሳዊ 2016 ዓ ም ብቻ ወደ አንድ ሚሊዮን የሚጠጉ የኮንጎ ዜጎች ከቤት ንብረታቸው ተፈናቅለዋል። በተባበሩት መንግስታት የህጻናት መርጃ ድርጅት በምህፃሩ በዩኒሴፍ ዘገባ መሰረት በማዕከላዊ ኮንጎ በቀጠለው የኃይል እርምጃም ወደ አራት መቶ ሺህ የሚጠጉ ህጻናት አሳሳቢ የዕድሜ ልክ የጤና ችግር ያሰጋቸዋል። ውጊያ በሚካሄድበት የካዛይ ግዛት የሚገኙ የጤና ማዕከላት በዘርፊያ ሰበብ ከተዘጉ በኋላ ወደ ዘጠኝ ሺህ የሚጠጉ ህጻናት ድንበር ተሻግረው ወደ አንጎላ መሰደዳቸውን የዩኒሴፍ ባልደረባ አቡበከር ሱልጣን ገልጸዋል። ህጻናቱ ረጅም መንገድ ተጉዘው ዶንዶ መጠለያ ጣቢያ እየደረሱ ሲሆን አንዳንዶቹ በውጊያው ቆስለዋል። ጥይቶቹ ገና በሰውነታቸው ውስጥ አሉ። አንዳንድ የሰውነት አካላቸውም ተቃጥሏል። ብዙዎቹም ወላጆ ቻቸውን አንድም በመኖሪያ ቀያቸው ሳሉ በተፈጠረ ግጭት ወይም ወደ መጠለያ ጣቢያው ለመድረስ ባደረጉት ጊዜ ወቅት በመንገድ ላይ አጥተዋል። የኮንጎ መንግስት ውዝግቦቹን ለማስቆም በቂ እርምጃ እየወሰደ አይደለም በሚል ተቺዎች ነቀፌታ አሰምተዋል። የኮንጎ ፕሬዝደንት ዦዜፍ ካቢላ የአመራር ዘመን ባለፈው ታህሳስ 2016 ቢያበቃም ስልጣናቸውን ለመልቀቅ ፈቃደኛ ባለመሆናቸው በመላይቱ ሀገር የተቀሰቀሰውን ተቃውሞና ግጭት ለማብቃት ከተቀናቃኝ ቡድኖች ጋር በተካሄደ ድርድር ፕሬዝደንቱ በሀገሪቱ በጎርጎሪዮሳዊ 2017 ዓ ም መጨረሻ አዲስ ምርጫ እስኪደረግ ድረስ በስልጣን እንዲቆዩ ያኔ ስምምነት ተደርሷል። ይሁንና በስምምነቱ የተጠቀሰው የሽግግር ሂደት እንደታሰበው በመከናወን ላይ አይገኝም። የምርጫው ቅድም ግልጽ አይደለም። የካቢላን በስልጣን መቆየት በመቃወም የተነሳውን ሁከት ተከትሎ የአውሮፓ ሕብረት ባለፈው ታህሳስ በሰባት ባለስልጣናት ላይ ማዕቀብ መጣሉ የሚታወስ ሲሆን፣ አንዳችም መሻሻል ባለመታየቱ ሰሞኑን ደግሞ ለሁለተኛ ጊዜ በዘጠኝ ባለስልጣናት ላይ የማዕቀብ ውሳኔ አሳልፏል። የዝውውር ገደብ ጭምር የሚያሳርፈው አዲሱ ማዕቀብ የሀገሪቱ መንግስት ቃል አቀባይ ላምበርት ሜንዴን እና የሀገር ውስጥ ምንስትር ራማዛኒ ሻዳሪንንም ይነካል። መንግስታዊ ባልሆኑ ዓለም አቀፍ ድርጅቶች ግፊት የተጣለው ማዕቀብ በኮንጎ ባለስልጣናት ላይ ተጽዕኖ ማሳረፉ እንደማይቀር የአውሮጳ መረብ ለማዕከላዊ አፍሪቃ የተሰኘው መንግስታዊ ያልሆነ ድርጅት ዳይሬክተር ዶናቴላ ሮስታኞ ገልጸዋል። የአውሮጳ ህብረት የጣለው ማዕቀብ የኮንጎ ባለስልጣናት ለውዝግቡ ትኩረት እንዲሰጡ ያደርጋል ብዬ አስባለሁ። ስልጣናቸውን በማጠናከሩ ተግባር ላይ ብቻ ያተኮሩት እነዚህ ባለስልጣናት ህዝቡ ለውጥ እንደሚፈልግ ረስተዋል እና ማዕቀቡ ስማቸው የተጠቀሱት ብቻ ሳይሆን ሁሉንም የሀገሪቱን ባለስልጣናት ነገሮችን በጥሞና እንዲያጠኑና ለማዕቀቡ ምላሽ እንዲሰጡ ያደርጋል ብለን እናምናለን። ማዕቀቡን በተመለከተ እስካሁን ከዴሞክራቲክ ኮንጎ ሪፐብሊክ መንግስት በኩል በይፋ አስተያየት አልተሰጠም። ይሁን እንጂ የኅብረቱ ውሳኔ ሳያሳስበው እንዳልቀረ ነው የተጠቀሰው። የአውሮፓ ህብረት ኮንጎን በሊቢያ ወይም በኢራቅ የሚታየው አይነት ቀውስ ውስጥ ለመጣል እየሞከረ መሆኑን አንድ ስማቸው እንዲጠቀስ ያልፈለጉ የኮንጎ መንግስት ባለስልጣን ለፈረንሳይ ዜና ወኪል ገልጸዋል። ይሁን እንጂ የአውሮፓ መረብ ለማዕከላዊ አፍሪቃ የተሰኘው ድርጅት ዳይሬክተር ሮስ ታኞ ህብረቱ ምንም እንኳን ማዕቀብ ቢጥልም ኮንጎ ታካሂደዋለች ለሚባለው ምርጫ የፊናንስ ድጋፍ ለማድረግ የገባውን ቃል ለመጠበቅ እቅድ እንዳለው አስታውቀዋል። ለዚህም ህብረቱ ኮንጎ ባለፈው ታህሳስ በተፈረመው ስምምነት መሰረት የምርጫውን ጊዜና ህግ እንዲሁም በጀቱን እንድታሳውቅ ቅድመ ግዴታ አስቀምጧል።